በሞዛምቢክ በአስቸጋሪ ሁኔታ ውስጥ በምትገኘው ሰሜናዊቷ ካቦ ደልጋዶ ከተማ ትናንት የተገኙት የሀገሪቱ ፕሬዚደንት ፌሊፔ ናይሲ በአካባቢው የሚገኙ ታጣቂዎችን እንዲወጉ የደቡባዊ አፍሪቃ የልማት ማህበረሰብ ሳድክ ወታደሮች መሰማራታቸውን አስታወቁ። በተጠንቀቅ ላይ የሚገኙት ወታደሮች ከአንጎላ፣ ከቦትስዋና፣ ከሌሶቱ ደቡብ አፍሪካና ታንዛኒያ የተውጣጡ መሆናቸው ተገልጿል። ቻርልስ ማንጉዊሮ ከማፑቶ ያደረሰን ዘገባ አለ ስመኝሽ የቆየ ታቀርበዋለች። የሞዛምቢክ ፕሬዝዳንት ፊሊፔ ኔሲ የካቦ ዴልጋዶ ዋና ከተማ በሆነችው ፔምባ ተገኝተው በመንግስት የቴሌቪዥንና ሬዲዮ ጣቢያዎች በቀጥታ ባስተላለፉት መልእክት የደቡብ አፍሪካ ወታደሮች በአካባቢው የተሰማሩት ታጣቂዎቹን ለመዋጋት መሆኑን ገልጸዋል። ከአምስት የተለያዩ ሀገራት የተውጣጡት ወታደሮች እያደረጉት ላሉት አስተዋጽኦም አመስግነው እስላማዊ ታጣቂዎቹን ለመዋጋት የቅንጅት ስራ እንደሚያስፈልግ ተናግረዋል። እዚህ ሆነው በተጠንቀቅ የሚጠባበቁትን የሳዴክ ወታደሮች የምንማጽነው የተሻለ የቅንጅት እንቅስቃሴ እንዲኖርና በጦር ዕቅድ መሠረት የተቀመጠውን ኃላፊነትን በተለየ ትኩረት እንድንወጣ ነው። ቋሚ ግንኙነት እንዲኖር በአካባቢው የሚደረጉትን የሥራ መረጃዎች እንድንለዋውጥ፣ ሥነ ሥርዓት እንዲኖርና የሰብአዊ መብት እንዲከበር እንጠይቃለን። የደቡብ አፍሪካ ልማት ማህበረሰብ ሴዴግ ወደ ሞዛምቢክ የምልካቸው ወታደሮች ቁጥር አልተገለጸም። ሆኖም ወደ ካቦ ዴልጋዶ የተላኩ የሴዴክ ባለሙያዎች እንዳስታወቁት ተልእኮው እስከ 3000 የሚጠጉ ወታደሮችን ሊያሳተፍ ይችላል። የሴዴክ አባል ያልሆነችው ሩዋንዳ በሐምሌ ወር መጀመሪያ ላይ 1000 ወታደሮችን ወደ ካቦ ዴልጋዶ የላከች ሲሆን ከሞዛምቢክ ወታደሮች ጋር በመሆን ባደረጉት ውጊያ ትልቅ ውጤት ማስመዝገባቸውን አስታውቀዋል። ታጣቂዎቹ ከፍተኛ ነዳጅና ጋዝ የማውጣት ስራ በሚከናወንበት አካባቢ መዋጋት ከጀመሩ ከ2009 ዓ.ም አንስቶ ከ2500 በላይ ሰዎች ተገድለዋል። በቻርልስ ማንጉሮ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።